የአዲስ አበባና የፍንፍኔ ዙሪያ ዞኖች ከተሞች ማስፋፊያ እቅድ ተንተርሶ ከተቀሰቀሰው እና በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎች ሲያካሂዱ የቆዩት የተቃውሞ እንቅስቃሴ የክልሉ መንግስት እቅዱን መተውን ካስታወቀ በኋላም በአንዳንድ አካባቢዎች አሁንም መቀጠሉ እየተዘገበ ነው። ሰሞኑን በምዕራብ ወለጋ ወረዳ ጉደቱ አርጆ ከተማ በተከናወነ የሰርግ ስነስርዓት ላይ በጭፈራው መሃል የተቃውሞ ድምጽ ለማሰማት በማካሄዱ የተነገረለትን እንቅስቃሴ ተከትሎ ተቃውሞን ለማስቆም የመንግስት ኃይሎች በወሰዱት የኃይል እርምጃ የአንድ ወጣት ሕይወት ማለፉን እና ሌሎች ሶስት ወጣቶች በጥይቱ ተመተው መቁሰላቸውን የአይንማኞች ለአሜሪካ ድምፅ ሬዲዮ ገልጸዋል። በጽኑ ከቀሰሉት ውስጥ አንድ አዛውንት የሚገኝባቸው መሆኑን ጨምረው ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ አንድ አካባቢ ነዋሪ ተናግረዋል። በጣም የሚያሳዝን ነው። ነገሩ የተጀመረው እሁድ አመሻሽ ላይ ነው። ሰርግ ነበር፣ ሰርግ ነበር። በሰርጉ ላይ ወጣቶች፣ ሰርገኞች ማለት ነው፣ የሰርጉን ጭፈራ ይጨፍሩ ነበር። በዛው በሰርጉ ጭፈራ ላይም ደግሞ ብሶታቸውን ያሰሙ ነበር። ኦሮሞ መሬት አይሸጥም፣ ያርሳል፣ ያለማል እንጂ መሬት ኦሮሞ መሬት አይሸጥም የሚል ዘፈን ቀላቅለው ከምሬታቸው የተነሳ ይዘፍኑ ነበር። ይህን እንዲያቆሙ ፖሊስ ሲያስገድዳቸው አላቆሙ ሊያቆሙ ፈቃደኛ አሉንም፣ ጭፈራቸውን ቀጠሉ። ከዛ በኋላ ተኩስ ተከፈተባቸው። ተኩስ የሚከፈተው ሰርጉ ያለበት ቦታ መጥተው ነው ፖሊሶች ወይስ ወጣቶቹ ወደ ሌላ ቦታ ተንቀሳቀሱ? ወደ የትም አልተንቀሳቀሱም። መንገድ ላይ ነበሩ፣ አስፋልት ላይ ጨፍሩ ነበር። በዛው ላይ ነው እንዲያቆሙ ሲያስገድዷቸው ጊዜ አናቆምም ብለው ጭፈራውን ሲቀጥሉ ጊዜ ተኩስ ጀመሩ። ምንድን ነው የተከሰተው በቀጥታ ወደ ሰዎች ነው የተኮሰው ወደ ሰማይ ነው የተኮሱት ለመበተን ምን ተፈጠረ እስኪ እንገሩን መጀመሪያ ወደ ሰማይ እየተኮሱ ነበር ከዛ ወጣቶቹ ጭፈራቸውን ሲቀጥሉ ጊዜ ወደ ወጣቶቹ አነጣጥረው እግር እግራቸውን ሌላውን በዱ ላይ እየተኮሱ ይመቱ ጀመር ከዛም በኋላ ወጣቶቹ ሊያቆሙ አልቻሉም ሌላም ኃይል ጠየቁ ከአቅማችን በላይ ነው ብለው ወደ ነቀምት ደወሉና ነቀምት 42 ኪሎ ሜትር ብቻ ስለምርቅ ወዲያው ደረሰላቸውና ቀጠሉ ተኩስ ሁሉም ቀጠሉ። ከዛም ወጣቶቹ ተበትነው ወደ የቤታቸው ገቡ። ወደ የቤታቸውም ሲገቡ ቤት ለቤት እያደኑ ወጣቶችን ማደን እና መያዝ ዘመሩ። በዛው ምሽት ሰባት ልጆች ቆስለው በከተማ ወደ ሚገኘው ጤና ጣቢያ ተወስደው ነበር። እዛ ጤና ጣቢያም በጊዜ ሊያክማቸው የቻለ ሰው አልተገኘም ነበር እና ወደ ነቀምት ሆስፒታል በዛው ምሽት መጥቶ የሚወስዳቸው አልነበረም። እና እስከ ነጋታው ድረስ ከሰኞ ጠዋት ድረስ ልጆቹ እንደዛው እየተሰቃዩ እዛ አደሩና ሰኞ ነቀምት ሆስፒታል ከደረሰ በኋላ ዘሩን የሚባል አንድ ወጣት እዛው ሞተ። ነቀምት ሆስፒታል እያለ ሞተ። እሱ ሬሳው ዛሬ ወደ አርጆ ጉደቱ ከተማ ነው ተመልሶ ወደ ቀትር አካባቢ ተቀበረ። ሌሎች አሁን ስማቸውን በትክክል አልያዝኩም፣ የቀሩቱ እዛው ነቀምት ሆስፒታል ያሉ አሉ። በተጨማሪም ደግሞ ትናንት ማታ አንድ በጣም የሚያሳዝን አቶ ተስፋዬ ብልጫ ይባላሉ የሰባ አምስት ዓመት እድሜ ሰው ናቸው። በጣም ሽማግሌ ናቸው። ሁለት ወጣት ልጆች አላቸው። ወጣቶቹም አንዱ ጅሬኛ ተስፋ ይባላል፣ ሁለተኛው ጠካልኝ ተስፋ ይባላል እና እኚህን ሽማግሌ ከሁለት ወጣት ልጆቻቸው ጋር ከቤት ውስጥ ያለ ሰዓት ሄዱና እንዲወጡ ሲጠይቁ አንወጣም ብለው ቤታቸውን ዘግተው ተኝተው ባሉበት ቤታቸውን ሰብረው ገብተው ጎትተው አወጧቸውና ደበደባቸው። አጥንታቸው እስከምትሰበር እግራቸውና እጃቸው እስከምሰበር ሁሉ ድብደባ ደርሶባቸው አሁን ነቀምት ሆስፒታል በሕክምና ላይ ይገኛሉ። መቼ ነው ይህ የሆነው? ምክንያቱ ምንድን ነው? ያን እርምጃ እንዲወስዱ ያደረጋቸው እነህ የመንግስት ኃይሎች በዚያው ምክንያት ነው። አንድ ፖሊስ አለ፣ የከተማው ፖሊስ አዛዥ ለም የሚባል ፖሊስ አለ። እሱ ሰርጉ ላይ ጭፈራ ላይ የነበሩትን ወጣቶች ቤት ለቤት እየሄደ እየጠቆመ ከዚህ ቤት ነው የእኛው ልጅ ነው ያኛው ልጅ ነው ብሎ እየጠቆመ በምሽትም ወታደሮቹን ይዞ ቤት ለቤት እየዞረ አስይዛቸው ነበር። ስለዚህ በዛ ምሽት ሊይዟቸው ሲሄዱ ሰዎቹ በዚህ ሰዓት ከቤታችን አንወጣም ነገ ሊጠይቁን ትችላላችሁ፣ በህግ ብለው በህግ አምላክ ብለው እየዳኙ በራቸውን ሰብረው ገብተው ነው እንደዚህ ያደረጓቸው። ሰልፉ ላይ ከቆሰሉት ወጣቶች አንዱ ዘሪሁን ጅሬኛ የተባለው ወጣት የቀዶ ሕክምና ከተደረገለት በኋላ በዛሬው ዕለት ህይወቱ ማለፉን ቁስለኞቹ ተወሰዱ የተባሉበት የነቀምቴ ሆስፒታል ምንጮች አረጋግጠዋል። ሟቹን ወጣት ጨምሮ ቁስለኞቹ ከሕክምና በኋላ ከፍተኛ ክትትል ማግኘት ከሚችሉበት የሕክምና መስጫ ክፍል ሳይሆን በሆስፒታሉ የመጠባበቂያ ስፍራ ወይም ኮሪደር ላይ እንዲቆዩ መደረጋቸውን ስለ ጉዳዩ የተጠየቁት ባለሙያዎች ቅድሚያ ለሌሎች ማን እንዲሰጡ የተነገራቸው በመሆኑ ነው ሲሉ እነሁ ምንጮች ጨምረው ገልጠዋል። የተቃውሞ ሰልፉንና ደረሱ የተባሉትን ጉዳቶች አስመልክቶ የመንግስት ባለስልጣናትን ምላሽ ለማግኘት የአካባቢውን ፖሊስ አዛዥ መቶ አለቃ አለሚን የአባታቸው ስም አልተገለጠም፣ እንዲሁም የከተማውን ከንቲባ አቶ አብዲስ አዲስ ሳን ለማግኘት በተደጋጋሚ ያደረግነው ጥረት እስካሁን አልተሳካም። እንደተሳካ እናቀርባለን። ጥረታችንን እንቀጥላለን።